ይህ የአሜሪካ ድምጽ ነው። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹ ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ስርጭታችን ጀመረ። የኢትዮጵያና ሶማሊያ ስምምነት በተንታኞች እይታ። የኢትዮጵያውያንና ሶማሊያን ስምምነትን በተመለከተ ሳምንቱን ሙሉ ከተሰናዱ ቅንብሮች ዋና ዋናዎቹን መርጠን እናስደምጣችኋለን። በጉዳዩ ዙሪያ ዘርዘር ያሉ ምልከታዎችን ይሰጧችኋል። ኢትዮጵያና ኤርትራ ግንኙነታቸው መሻከሩን የሚያመላክቱ ቃላትን መለዋወጥን በትችት ተመለከተም፣ የባለሙያዎችን ትንታኔ ይዘንላችኋል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ዛሬ ቀኑ ቅዳሜ ታህሳስ 5 2017 ዓ ም ነው ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ፕሮግራሙን በመምራት አብሬያችሁ የማመሻው ጽዮን ግርማ ነኝ። ንጉሱ ታምሬ ፕሮግራሙን ያቀናብርልናል። እስከ ምሽቱ አራት ሰዓት አብራችሁን እንድትቆዩ እንጋብዛለን። አብረናችሁ እንቆያለን። አሁን በቅድሚያ Diolch yn fawr iawn am wylio'r እንደምናመሻችሁ አድማጮቻችን፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ኪየቭ ከሩሲያ ጋር እያደረገች ያለው ውጊያ የሚሆን ድጋፍን ለማረጋገጥ ያለመ የርቀት መገናኛ ስብሰባ ከቡድን ሰባት መሪዎች ጋር በትናንትናው ዕለት አከናውኗል። የአሁኑ ስብሰባ የተደረገው ለዩክሬን በሚሰጠው ድጋፍ ዙሪያ ትችት የሚያሰሙት ተመራጩ ፕሬዚደንት ዶናልድ ትራምፕ ስልጣን ሊረከቡ ስድስት ሳምንታት ብቻ በቀሩበት ወቅት ነው። የአሁኑ ንግግር የዓለም ባንክ የዩክሬንን ኢኮኖሚ ለመደጎም ለዘረጋው መርሃ ግብር የሚሆን 20 ቢሊዮን ዶላር ዩናይትድ ስቴትስ ከሰጠች በኋላ የተከናወነ ነው። ገንዘቡ ከቡድን ሰባት ዲሞክራሲያዊ አገሮች የተገኘ አዲስ ለኪየቭ የሚሰጥ አምሳ ቢሊዮን ዶላር ብድር አካል ነው። ይህ ገንዘብ በቡድን ሰባት ሀገራት እንዳይንቀሳቀሱ ከታገዱ የሩሲያ ሉዓላዊ ንብረቶች ከሚገኘ ወለድ ገቢ የሚከፈል እንደሆነም ተነግረዋል። በዚህ ሳምንት መጀመሪያ ላይ ባይደን ለኪየቭ ተጨማሪ የአየር መከላከያ መድፍ፣ ድሮኖችና የጦር ተሽከርካሪዎች የሚሆን አዲስ የደህንነት ድጋፍ አጽድቀዋል። ሩሲያ ዩክሬንን ከወረረች ወዲህ ዋሽንግተን ይፋ ያደረገችው ሰባ ሁለተኛ ጥቅል ድጋፍ ነው። በአውሮፓውያኑ ጥር 20 ባይደን የአሜሪካ ቀረጥ ከፋዮች ገንዘብ ኪየቭን ለመርዳት ውለዋል በሚል ወቀሳ ሲያሰሙ ለሰነበቱ ትራምፕ ስልጣናቸውን ያስረክባሉ። የደቡብ ኮሪያ ሕግ አውጪዎች ሀገሪቱን በወታደራዊ አመራር ስር ለማድረግ የሞከሩት ዩንሱክዩ ላይ ሥልጣናቸውን ሊገፍ የሚችል ክስ መሠረቱባቸው። የከፍተኛ እርምጃ ተፈጻሚ ይሆን ዘንድ በዳኞች መጽደቅ አለበት። በዛሬው እለት በነበረው የድምፅ አሰጣት ስነስርዓት ላይ ዐሥራ ሁለት ወግ አጥባቂ ሕግ አውጪዎች ተቃዋሚ ኃይሎችን በመቀላቀል በአምስት ዓመት የሥልጣን ዘመናቸው አጋማሽ ላይ በሚገኙት ዩል ላይ ሥልጣናቸውን የሚገፍ ክስ እንዲመሠረት ወስነዋል። ሕገ መንግሥታዊው ፍርድ ቤት ፕሬዚደንቱ በይፋ ከሥልጣን መነሳት እንዳለባቸው እስኪወስን ድረስ የአሁኑ እርምጃ የዩንን ሥልጣን በጊዜያዊነት አግዷል። በጊዜያዊነት ጠቅላይ ሚኒስትር ሃንደክሱ የተጠባባቂ ፕሬዝደንትነት ኃላፊነቱን ይረከባሉ። የድምፅ አሰጣት ሥነ ሥርዓቱ ከመጀመሩ ከደቂቃዎች በፊት ይሁን የመጡበት ገዢው ህዝባዊ ኃይል ፓርቲ ሂደቱን የተቃወመ ቢሆንም ካለፈው ሳምንት የሂደቱ ላይ አድማ በተጻራሪ አባላቱ በነጻነት ድምፃቸውን እንዲሰጡ ፈቅደዋል። በሚስጥር ከተሰጠ ድምፅ ጋር ተዳምሮ የውሳኔ ሚዛኑ ከዩን ተቃራኒ እንዲያጋድልም አድርገዋል። 204 ህግ አውጪዎች ሂደቱን በመደገፍ 85ቱ ደግሞ በመቃወም ድምፃቸውን እንደሰጡ የመጨረሻው ድምፅ አሰጣት ውጤት ያሳያል። ይሁን ደቡብ ኮሪያ በ1980ዎቹ ዲሞክራሲያዊት ሀገር ከሆነች ወዲህ ለመጀመሪያ ጊዜ በአውሮፓውያኑ ጥር ሶስት ላይ በሀገሪቱ ወታደራዊ አስተዳደርን ተግባራዊ ለማድረግ ያወጁ የመጀመሪያው ሰው ሆነዋል። ይሁንና ህግ አውጪዎች አዋጁን በሰዓታት ውስጥ ቀልብሰውታል። ይሁን ስልጣናቸውን ለመግፈፍ ስለቀረበባቸው ክስ እስካሁን መልስ አልሰጡም። የቀድሞ የእግር ኳስ ተጫዋች ሚካኤል ካቬላሽቬሊ የጆርጂያ ፕሬዚደንት ሆኖ መመረጣቸው በዛሬው ዕለት ይፋ ተደርገዋል። ዜናው የተሰማው ተቃዋሚዎች ሀገሪቱ የአውሮፓ ኅብረትን ለመቀላቀል ያላትን ፍላጎት መና የሚያስቀር ለቀድሞ የሀገሪቱ ንጉሣዊ አስተዳደር ገዢ ሩሲያ ድል የሚያቀዳጅ ሲሉ የጠሩት የገዢው ፓርቲ እርምጃ እየበረታ በመጣበት በአሁኑ ወቅት ነው የ53 ዓመቱ ካቬላሽቬሊ የ2017ቱን ቀጥተኛ ፕሬዝደንታዊ ምርጫ በተካው ስርዓት መሠረት ለጂኦርጂያ ሕልም ፓርቲ የተሰጡ ሶስት መቶ የመራጭ ወኪል መቀመጫዎችን በቀላሉ አሸንፈዋል። በደቡብ ካውካሶ ሀገር የጆርጂያ ሕልም ፓርቲ ጥቅምት 26 በተደረገው ምርጫ ፓርላማውን መቆጣጠር የቻለው በሞስኮ ድጋፍ ምርጫውን በማጭበርበር ነው ሲሉ ተቃዋሚዎች ይከሳሉ። የጆርጂያ ተሰናባች ፕሬዝደንትና ዋና ዋና ቃሪ ምዕራብ ፓርቲዎች በፓርላማ ስብሰባዎች ላይ አደማ በመምታት ዳግመኛ ምርጫ እንዲካሄድ ጥሪ አቅርበዋል። የጆርጂያ ሕልም ፓርቲ የአውሮፓ ሕብረትን ለመቀላቀል ግፊት እንደሚያደርግ፣ አብሮም ከሩሲያ ጋር ያለውን ግንኙነት እንደሚያድስ ቃል ገብተዋል። ባይዳዚና አይቫንሽቪሊ በተባለ ሩሲያ ውስጥ ሀብቱን ባፈራ ቢሊነር የተመሠረተው የጆርጂያ ሕልም ፓርቲ ቀን ተቀን አምባገነን እየሆነና ወደ ሩሲያ እያጋደለ ስለመሆኑ ትችት ይቀርብበታል። ገዢው ፓርቲ ግን ክሱን አይቀበልም። አፍቃሪ ምዕራብ የሆኑት ሰሎሜ ዦርቫዥቪሊ ከ2018 ጀምሮ የሀገሪቱ ፕሬዚደንቱን ያገለገሉ ሲሆን የስድስት ዓመት የሥልጣን ዘመናቸው ሰኞ ዕለት ያበቃል። ራሳቸውን ብቸኛ ህጋዊ መሪ ሲሉ የሚገልጹት ፕሬዚደንቷ አዲስ ምርጫ እስኪደረግ ድረስ በሥልጣናቸው እንደሚቆዩ ተናግረዋል። የእንግሊዙ ማንቸስተር ሲቲ ክለብና በስዊዙ ሱፐር ሊግ ውስጥ በሚገኙ ክለቦች የቀድሞ ተጫዋች የነበሩት ለፕሬዚደንትነት በጆርጂያ ህልም ፓርቲ የተመረጡት ካቤላሽቪሊ ባላቸው ዝቅተኛ ትምህርት ደረጃ ተቃዋሚዎች ሲሳለቁባቸው ቆይተዋል። በ2016 የአውሮፓያኑ ዘመን የጆርጂያ ህልምን ፓርቲ በመወከል የፓርላማ ተመራጭ ከሆኑ በኋላ የህዝቦች ኃይል ፖለቲካዊ ንቅናቄ የተሰኘውን ፓርቲ በአውሮፓውያኑ 2022 መስርተዋል። ይህ ፓርቲ የጆርጂያ ህልም ፓርቲ አጋር ሲሆን በጠንካራ ጸረ ምዕራባውያን አቋሙ ይበልጡኑ እውቅና አግኝተዋል። አድማጮቻችን፣ ለምሽቱ የያዝናቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የአሜሪካ ድምፅ የቅዳሜ ምሽት ስርጭት ጋር አብራችሁ ቆዩ። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የቅዳሜ ምሽት የራዲዮ ስርጭታችን ነው። ፕሮግራሙን በመምራት አብራችሁ የማመሸው ሲሆን፣ ግርማለ ንጉስ ታምሬ ፕሮግራሙን በማቀናበር አብሮናል። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ ማዳመጥ ትችላላችሁ። አሁን ሰፋ ያለውን የአየር ጊዜ ወደሚወስደው የኢትዮጵያና የሶማሊያ ግንኙነትን የተመለከተ ዝግጅታችንን እናስደምጣችኋለን። ወደዚያው መለብ ኢትዮጵያ ራሷን ከሶማሊያ ከገነጠለችው የሶማሌላንድ ሪፐብሊክ ጋር በተፈራረመችው አወዛጋቢ የባህር በር ስምምነት ምክንያት ከሶማሊያ ጋር ለአንድ ዓመት ለሚጠጋ ጊዜ የዲፕሎማሲያዊ ውዝግብ ውስጥ ገብታ ቆይታለች። ይህንን ውዝግብ ለመፍታትም ሮብ ዕለት ስምምነት ተፈርሟል። ባህሩን ማሩፍ ስምምነቱን በተመለከተ የተጠናቀረ ዘገባ አለ። ደረጀ ደስታ ያቀርበዋል። የአንካራው ስምምነት ተብሎ በተሰየመው ስምምነት መሰረት የሶማሊያና የኢትዮጵያ መሪዎች አንዳቸው ለሌላው ሉዓላዊነት አንድነት፣ ነፃነትና የግዛት አንድነት እንዲሁም በዓለም አቀፍ ህግ በተደነገገው የተባበሩት መንግስታት ቻርተርና የአፍሪካ ህብረት ድንጋጌዎችን ለማክበርና ለዚህም ያላቸውን ቁርጠኝነት ለማረጋገጥ ተስማምተዋል። መግለጫው በተጨማሪም ሁለቱ መሪዎች በወዳጅነትና በመከባበር መንፈስ ልዩነቶችና አወዛጋቢ ጉዳዮችን በመተውና በመተጋገዝ የጋራ ብልጽግናን ለማስፈን በትብብር ለመቀጠል ተስማምተዋል ብለዋል። ሶማሊያ በአፍሪካ ህብረት ተልዕኮ ውስጥ የኢትዮጵያ ወታደሮች ለከፈሉት መስዋዕትነት እውቅና ትሰጣለች። የሶማሊያ ፌዴራላዊ ሪፐብሊክ የግዛት አንድነትን በማክበር ከተረጋገጠው የኢትዮጵያ የባህር ተደራሽነት ዘርፈ ብዙ ጥቅሞች ሊገኙ እንደሚችሉ አምነዋል ሲልም መግለጫው አክሏል። ሁለቱ መሪዎች ተቀራርበው በመስራት የጋራ ተጠቃሚ የሚያደርጋቸውን የንግድ ስርዓቶች በሁለትዮሽ ስምምነት መሰረት የኮንትራት የኪራይና ተመሳሳይ ይዘት ያላቸውን ጨምሮ በሶማሊያ ፌዴራላዊ ሪፐብሊክ ሉዓላዊ ስልጣን ስር የኢትዮጵያ ፌዴራል ዲሞክራቲክ ሪፐብሊክ አስተማማኝና ዘላቂ የሆነ ከባህርና ወደ ባህር የሚደርስ የባህር በር ተደራሽነት ለማረጋገጥ ተስማምተዋል። ሁለቱ አገሮች እንደ አውሮፓ አቆጣጠር በየካቲት 2025 መጨረሻ በቱርክ አመቻችነት በአራት ወራት ውስጥ ተጠናቆ ለመፈረም ዝርዝር አፈጻጸም ነጥቦች ላይ የሚደረገውን ድርድር በቅን ልቦና ለመጀመር ወስነዋል ሲል መግለጫው ገልጿል። ስምምነቱን ያደራደሩት ፕሬዚደንት ኤርዶዋን ሁለቱን ወገኖች አድንቀዋል። አንዳንዶቹን አሳዛኝ ሁኔታዎችና ቅሬታዎችን በማሸነፍ በሶማሊያና በኢትዮጵያ መካከል በትብብርና በሰላም ላይ የተመሰረተ አዲስ ጅምር መፍጠር እንችላለን። እናም ይህ የመጀመሪያው እርምጃ ነው። ኤርዶዋን የጋራ መግለጫው በወደፊቱ እንጂ ባለፈው ላይ ያተኮረ አይደለም ብለዋል። ሁለቱንም ውድ ወንድሞችን ወደ ስምምነት በመምጣታቸው እንኳን ደስ ያላችሁ ብዬ ላመሰግናቸው እወዳለሁ። ጉዳዩን ላስተናገዱበትን መንገድ ላመሰግናቸው ፈልጋለሁ። ከኤርዶዋን በኋላ ንግግር ያደረጉት የሶማሊያው ፕሬዚደንት ማሐሙድ በስምምነቱ መደሰታቸውን ገልጸዋል። በአንድ መልኩ ሲታይ ይህ መደምደሚያ ነው፣ ምክንያቱም በቅርብ ጊዜ ውስጥ የነበሩ ልዩነቶችን ያቆማል። መሐሙድ ሶማሊያና ኢትዮጵያ በጋራ ለመተባበርና ለሁለቱ አገሮቻችን እና ለሁለቱ ሕዝቦቻችን የበለጸገ የወደፊት ሕይወት ለመገንባት የጋራ ጥቅሞች አሏቸው ብለዋል ሶማሊያ ሶማሊያ ከዚህ ቀደም የኢትዮጵያ እውነተኛ ወዳጅ እንደነበረችው ሁሉ ወደፊትም ለሚመጡት ዓመታት ያ ግንኙነት ህዝቦቻችንን ተጠቃሚ እንዲያደርግ ትቀጥላለች። ያለነው ሰላምና መረጋጋት ለህዝቦቻችን ህይወት ቀዳሚ የሆነበት ክልል ውስጥ ነው። የራሳችንን ጥቅም በጋራ ለማስጠበቅ የጋራ ዕድሎች አሉን። ጠቅላይ ሚኒስትር አብይም በተመሳሳይ ነጥቦችን አንስተው በሁለቱ አገራት መካከል ያለውን ውዝግብ አለመግባባት ሲሉ ገልጸውታል። እኛ ጎረቤቶች ብቻ ሳንሆን እጣፈንታቸው በደም የተሳሰረ ወንድማማቾችና እህትማማቾች ነን። ኢትዮጵያውያንና ሶማሌዎች የጋራ የዘር ሀረግ ቋንቋና ባህል የሚጋሩ ብቻ ሳይሆኑ በሺዎች የሚቆጠሩ የኢትዮጵያ ወታደሮች የሶማሊያን ግዛት ከአሸባሪ ኃይሎች ለመከላከል በደማቸው በከፈሉት መስዋዕትነት የተሳሰርን ነን። ጠቅላይ ሚኒስትር አብይ የኢትዮጵያ የባህር ተደራሽነት ፍላጎት ሰላማዊ እንቅስቃሴ ነው ብለዋል። ቁጥሩ እየጨመረ ከሄደው ወጣት ጋር ኢኮኖሚያችን እንደዚህ አይነት መዳረሻዎችን ይጠይቃል። ይህንን የኢኮኖሚ እንቅስቃሴና እድገት ማስቻል ለሰፊው የአፍሪካ ቀንድ አካባቢ የማይካሄድ ጥቅሞችን የሚያስገኝ አዎንታዊ ጥረት ነው። በሶማሊያ ና በኢትዮጵያ መካከል ያለው አለመግባባት የተቀሰቀሰው እንደ ኤሮፓ አቆጣጠር ጥር አንድ የሶማሊላንድ ፕሬዚደንት ሙሴ ቢሂ አብዲ እና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር የምታገኝበትን ታሪካዊ የመግባቢያ ውል ስምምነት ከተፈራረሙ በኋላ ነው። የሶማሊላንድ ባለስልጣናት ዲፕሎማሲያዊ እውቅና በአጸፋው ለማግኘት ለኢትዮጵያ 20 ኪሎ ሜትር እርዝማኔ ያለው የባህር በር ለ50 ዓመታት በኪራይ እንደሚሰጥ በወቅቱ ተናግረዋል። ኢትዮጵያ ለመግባቢያ ስምምነቱ ተገቢነት ብትሟገትም ለሶማሌላንድ እውቅና እንደምትሰጥ በይፋ አረጋግጣ ግን አታውቅም። የሶማሊያ መንግስት ስምምነቱን በጽኑ በመቃወም ህጋዊ መሰረት የሌለውና ተፈጻሚ ሊሆን የማይችል ሲል የጠራው ሲሆን ኢትዮጵያን በሶማሊያ ፌዴራላዊ ሪፐብሊክ ሉዓላዊነትና የግዛት አንድነት ላይ ግልጽ የሆነ ጥሰት ፈጽማለች ሲል ከሷታል። የተባበሩት መንግስታት፣ ዩናይትድ ስቴትስ፣ የአውሮፓ ህብረት፣ የአረብ ሊግና ሌሎች ሀገራትና ድርጅቶች የሶማሊያ ሉዓላዊነት እንዲከበር ጠይቀዋል። አድማጮች ከዚህ ርዕሰ ጉዳይ አንወጣም። የተደረሰበትን ስምምነት በተመለከተ አዲስ አበባ የሚገኙ ነዋሪዎችን አስተያየት ጠይቀናል። ወደ ከተማው መንገዶች ወጣ ብሎ አስተያየቶችን ያሰባሰበው ኬኔዲ አባተ ነው፤ እንደሚከተለው ያቀርበዋል። የኢትዮጵያና የሶማሊያ መሪዎች በሀገሮቻቸው መካከል ያለውን ውጥረት ለማርገብ የደረሱትን ስምምነት በተመለከተ በአዲስ አበባ ያነጋገርናቸው አስተያየት ሰጪዎች ምልከታቸውን አጋርተውናል። አሸናፊ ጥነሾ ከአስተያየት ሰጪዎቹ አንዱ ነው። ይህ ስምምነት ደግሞ ጥቅሙ ለሁለቱ ሀገራት ብቻ ሳይሆን ለቀጠናዊ ሰላምም መረጋጋት ለኢኮኖሚ እድገት ለኮላቦሬሽን፣ ለብዙ ነገር ጠቃሚ ነው። ምክንያቱም የሁለቱ ሀገራት አለመስማማት ቀጠናው ላይ ችግር አምጥቶ ነበርና ሶ ይሄ ለቀጠናው ትልቅ የሆነ አስተዋጽኦ አለው ብዬ አስባለሁ። እና ይሄ ስምምነት ለሀገራችንም ለተባለው ለባህር በር ትልቅ ኦፖርቹኒቲ አለው ብዬ አስባለሁ። ሌላኛው ደግሞ ያልተነሳ ብዬ የማስበው ያላገኘሁት ያው ተነስቶ ሊሆን ይችላል በዚህ በግንኙነቱ መሻከር ምክንያት ሆኖ የነበሩ ነገሮች ነበሩ። እነዚያ ነገሮች በዚህ ስምምነት መፈታት አለባቸው ብዬ የማስባቸው ነገሮች አሉ። ሶማሊያ፣ ኤሪትሪያ እና ኢጅፕት አሊያንስ ፈጥሯል። ከዛም አልፎ ተርፎ ደግሞ ሶማሊያ ምንድን ነው ያደረገችው ግብፅን ሚሊተሪ ቤዝ እንዲኖራት ቦታ ሰጥታለች። ከዛን ሚሊተሪ ሰፖርት ከእሷ እያገኘች ነበር። ከዛም አልፎ ተርፎ ደግሞ የእነሱ የጦር ኃይል በእሷ ውስጥ ገብቶ እንዲያርፉ ፈቅዳለች። ይህን ሁሉ አድርጋለች። እሱ ነገር መፍትሄ ማግኘት ይኖርበታል። በረከት አስረስ ደግሞ ተከታዩም ብሏል። ትናንትና የደረሱበት ስምምነት ይህ በታሪክ የተሳሰረ በባህል፣ በቋንቋ በተለያየ መንገድ እየተሳሰረ ማህበረሰብ ወደ ግጭትና ወደ ጦርነት ከመግባት አንድ የመታደግ አንዱ መንገድ ነው ብዬ አምናለሁ። አንድ እንደ አፍሪካ ቀንድ አካባቢ ያለውን ሁኔታ ለጦርነት እና ለግጭት በጣም ክፍት የሆነ ቦታ ነው። እና ብቻ በሆነ መልኩ ትንሽ ጥሩ ነገር ላይ በዲፕሎማሲ ስኬት ላይ እያመጣው ነገር አለ ብዬ አምናለሁ። ሁለተኛ ደግሞ ዋነኛው ነገር ይህ የወደብ ጉዳይ በስምምነቱ ላይ ትናንትና ኢትዮጵያ በዘላቂነትና በአስተማማኝ ሁኔታ ወደብ የማግኘት እድሏን የሚያረጋግጥ እንደሆነ በመርህ ደረጃ የተቀመጠ ነገር አለ። ይህም እውነት ከሆነ በጣም ለሀገራችን ትልቅ ነገር የሚያመጣ ጉዳይ ነው ብዬ አስባለሁ። ያው የሶማሌ አቋም የነበረው በጀመረው የሶማሌላንዱን ስምምነት ኢትዮጵያ ኦፊሻሊ ሳታፈርሰው ድርድር አናደርግም የሚል ነገር ነበር። ያው እስካሁን በወጣ መረጃ ኢትዮጵያ ኦፊሻሊ ይሄን የሶማሌላንድ ያደረገችው ስምምነት አፈርሳለች የሚባል ነገር የለም። ከሶማሊያ ሚዲያዎች አሁን እያየት እንደነበረው አንደኛ ጥያቄያቸው የሶማሊያ ሚዲያዎች ይሄን ነበር። በዚህ በኩል ስናይ ይህ ነገር አሁንም ኢትዮጵያ ይህን ስምምነት ካላፈረሰች ነገሮች ተመልሰው የሚከሩበት ነገሮች ሁኔታዎች ይኖራሉ ብዬ አስባለው። የኢትዮጵያ መንግስት ከራስ ገዟ ሶማሊላንድ ጋር ያደረገው የባህር በር ስምምነት ከሶማሊያ ጋር ለተደረገው የትናንቱ ስምምነት መነሻ እንደሆነ የሚያምነው ክንዴነ ካሰውን በበኩሉ የኢትዮጵያን የባህር በር ፍላጎት ለማሳካት ተጨማሪ ዲፕሎማሲያዊ ጥረቶች ሊኖሩ እንደሚገባ ይገልጻል። ከብዙ ሙከራዎች ነው ትንሽ ስኬቶች የሚሆኑት እና የመጀመሪያውን ነገር ሞክረናል። አንድን ነገር ስንሞክር ቢሳካም ባይሳካም መልስ ነው። በአለም ላይ እንዲህ ነው። አንድ ነገር ስንሄድበት ወይ ይሆናን፣ ወይ አይሆንም። አለመሆኑ ራሱ ለሚሆን እድላችን መነሻ ስለሚሆነን ከበፊቱ ያየነው ነገር ወደዚህ ውሳኔ እንድንሄድ አድርጎናን ብዬ ነው የማስበው። እና በሁለቱ ግዛቶች መሀል ችግር ቢኖርም ያው መንግስት የሆነ ሚዛንን አይቶ ሄዷን ብዬ ነው የማስበው በጭፍኖ ነው ሄደን ብዬ አላምንም። የባህር በር እኛን ኪሳችንን እየበዘበዘን ዶላር ገባሪዎች ሆነን አይደለም አገርን ልናቀና የምንችለው እና መልካም ነው። ሌላ ሙከራዎችም እንደዚህ ይቀጥሉ ይብዙ ነው ምለው። ኢትዮጵያ ከሶማሊላንድ ጋር አወዛጋቢውን የመግባቢያ ስምምነት ከፈረመችበት ታህሳስ 22 ቀን 2016 ዓ.ም ጀምሮ ላለፈው አንድ ዓመት ያህል ዲፕሎማሲያዊ ውጥረት ውስጥ የቆዩት ሶማሊያና ኢትዮጵያ በአዲሱ የሶማሊላንድ ፕሬዝደንት በአለሲመት ዋዜማ ላይ ትናንት አመሻሽ ነበር በቱርኩ ፕሬዝደንት ሬሲፕ ጣይብ ኤርዶዋን አደራዳሪነት አለመግባባታቸውን ለመፍታት የተስማሙት። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ ወደ ሌሎች የህዝብ ወይም የነዋሪዎች አስተያየት ነው የምናልፈው። አስተያየቶቹ የተሰባሰቡት ከኢትዮጵያ የተለያዩ አካባቢዎች ከሚኖሩ ኢትዮጵያውያን ነው። ወደ ሶማሊያ ተሻግረንም ከሞቃዲሾ ነዋሪዎችን ምን አስተያየት እንዳላቸው ጠይቀናል። ሁሉንም አንድ ላይ አድርጎ አስማማዋየ ነው እንደሚከተለው ይዞታል። በኢትዮጵያና ሶማሊያ መካከል ትላንት ሮቡ ታህሳስ 2 ቀን 2017 ዓ ም በቱርክ አንካራ የተካሄደውን ስምምነት አስመልክቶ የአሜሪካ ድምፅ ከተለያዩ የኢትዮጵያ አካባቢዎችና ከሶማሊያ ሞቃዲሾ የህዝብ አስተያየቶችን አሰባስቧል። አስተያየታቸውን ከጠየቅናቸው መካከል የሆኑት የጅግጅጋ ዩኒቨርሲቲ መምህርና የከተማዋ ነዋሪ የሆኑት አብዶ ሂሎ ሀሰን ስለ ስምምነቱ ተከታዩን ብለውናል። ረጅም ድንበር በማጋራታችን ከዛ ጋር ታይዞ ትልቅ ውጥረት ውስጥ ነበር ላይ ከኛ እንደ ሶማሊ ክልልም ድንበር ላይ ያለነው እና የተለያዩ ከአልሸባብ ጋርም ታይዞ ከሌሎች ጦርነቶች ጋርም ታይዞ ድንበር ላይ ከመሆናችን ባሻገር ሌላ ጦርነት ይሄ አሁን ኢትዮጵያ ላይም እንዳይከፈት፣ ኢትዮጵያም ደግሞ ሌላ ጦርነት ወደዛ መልስ እንዳትሰጥና ማህበረሰቡ እንዳይፈናቀል እና የተለያዩ ችግሮች ይመጣል የሚል ስጋት ውስጥ ነበር ግን ትላንት የተደረገው ስምምነት ይሄን ሁሉ ያስቀረና ያስረሰን ስምምነት ነው። የትላንቱ ስምምነት ትልቅ ትልቅ ፋይዳ ያለው ስምምነት ነው እና በጣም ብስለት የታየበት እና ነገራቶችን ከጦርነትና ወሬን በማናፈስ ውጪ በጠረጴዛ ዙሪያ ተገናኝተው ችግራቸውን ኦር የሚያላያቸው ወደ ጎን በመተው ለሰዓታት የቆየው ስምምነቱ የተስማሙበት ትልቅ ብስለት የታየበትም ጭምር ለማለት እፈልጋለሁ። ሌላው አስተያየት ሰጪ ሐሰን አብዱላይ አብድርሃማን ደግሞ ከሶማሊያ ሞቃዲሾ ናቸው። ሐሰን አብዱላ አብድርማን ጆገ ሐሰን አብዱላሂ አብዱራህማን እባላለሁ። የመቋዲሾ ነዋሪ ነኝ። በእኔ አመለካከት ትላንት ማታ አንካራ ላይ የተደረሰው ስምምነት አሳዛኝ ነው። ከኢትዮጵያ የባህር በር ማግኘት ጋር በተያያዘው ክርክር ጉዳይ ላይ ምንም ለውጥ አያመጣም። ነገር ግን የተጠቀሙት ቃላት የተለሳለሰና በጥንቃቄ የተመረጠ ይመስላል። ሶማሌላንድ ከሚገባበት የሶማሊያ መንግሥት ራሱ ስምምነቱን ማድረግ የፈለገ ይመስላል። ለውጥ ግን የለም። የሶማሊያ ፕሬዚደንት ኢትዮጵያ ከሶማሌላንድ ጋር የገባቸውን ስምምነት እስካልሻረሽ ድረስ ለንግግር አብረው እንደማይቀመጡ ለሶማሌ ሕዝብ ቃል ገብተው ነበር። ስምምነቱን አስመልክቶ አስተያየታቸውን ለአሜሪካ ድምፅ ከሰጡ የመቀለ ከተማ ነዋሪዎች መካከል የሆኑት መምህር ክፍሉ ገብሩ ስምምነቱ ኢትዮጵያ የባህር በር በሰላማዊ መንገድ እንድታገኝ የሚያደርግ መሆን ይገባዋል ብለዋል። ሰላም በመሰረቱ አስፈላጊ ነው። ከግጭት ከጦርነት ከእርስ በርስ ለመስማማት የሚገኝ ትርፍ የለም። ስለዚህ በሶማሌና በኢትዮጵያ በተደረገው ስምምነት የሚደገፍ ነው። በአጠቃላይ ግን በር የባህር በር አስፈላጊ ነው። ለምን ቢባል ከውጭ የምናስገባ ኢትዮጵያ የምታስገባውም ሆነ ከውስጥ ወደ ውጭ የምትልከውን የግድ የባህር በር ስለሚያስፈልጋት ትማሌም ይህኛው መቀበል አለባት የሚል ግምት አለ። የሁለት የጎረቤቶች ይቅርና አፍሪካ በሙሉ በሙሉ ተስማምተው እንደ አህጉር አብረው ቢሰሩ እና ኃይላቸው ቢያጠነክሩ ብልጽግናቸውም የሱሰዎቻቸውም ኑሮ ቢያሻሽሉ የሚደገፍ ነው። በአፋር ክልል ሰመራ በመንግስት ስራ የሚተዳደሩት አቶ ኡመር ኢብራሂም በበኩላቸው በስምምነቱ ደስተኛ መሆናቸውን ለአሜሪካ ድምፅ ገልጸዋል። ሰላማዊ አንድነታችን መልሰን በዚህ አይነት መንገድ ሶስተኛ ሰው መካከላችን አስገብተን ማጠንከራችንና ይሄን ሰላማዊ ድርድርና ስምምነት በመደረጉ እንደ አንድ ኢትዮጵያዊ እኔ ደስተኛ ነኝ። በጣም ደስ የሚል ስሜት ነው የተሰማኝ። የሱማሌ መንግስት የእኛን እዛ ባህር በር መጠቀማችን በጋራ መኖራችን በጋራ መስራታችን የጋራ እድገት መሆኑ በደንብ ገብቷቸው ባህሩን በአግባቡ እንድንጠቀም ያስችል የሚችሉ መግባባቶች ስምምነቶቹ በትክክል ከሁለቱ ሀገራቶች ሳይሸራረፍ ከየት እንደ ኢትዮጵያ ሳይሸራረፍ የሶማሌ መንግስትም ሳይሸራረፍ በተግባባ ነው ልክ መስራት ከቻለን ጊዜ ከሰጠን ምንም ያላይ ነገር የለም። ዳንኤል ስሙ ንጉሥ የተባለ የመቀለ ከተማ አስተያየት ሰጪ በበኩሉ የነበረውን ውጥረት በማቀዝቀዝ ወደ ሰላማዊ መንገድ መግባት የሚደገፍ ነው ብሏል። ትግራይ በጦርነትም በድህረ ጦርነትም ሁኔታ ላይ ያለች እንደመሆኗ ምንም አይነት የጦርነት ሁኔታዎችን የሚያስወግዱ ሁሉም ስምምነቶች ከልብ ደግፋለሁ። አብዛኛው ነዋሪም ጦርነት መስማትም ማየትም አይፈልግም። እንደዛም ሆኖ ግን በኢትዮጵያና በጎረቤት ሀገሮች የሚኖሩት ስምምነቶችም የሆኑ ጭቅጭቆች በብዙ መልኩ እንደ መሀል ሀገር ያሉ ሰዎች ኢፌክት እንደማያረገን ነው የምናስበው ወይም ደግሞ ሞር ስላሉ ሁኔታዎች ያን ያህል እንድንጨነቅ የማያደርግ ሁኔታ ነው ያለው። የውስጥ ጉዳያችን በጣም ተባብሶ የኑሮ ሁኔታ እየተባባሰ ስለሆነ ወደ ውጭ ከማየት በፊት ውስጥ ያችን ያለው ችግር አብዛኛው ጊዜ ስለሚይዝብን ያን ያህል እንትን አይደለንም፣ ግን አይኒ ስምምነት እንደግፋለን ጦርነትን ስለምንጸየፍ የኢትዮጵያ ከሶማሌም ከታላቋ ሶማሌም ከሶማሌላንድም ከኤርትራ ጋም በሚኖር ትብብር በሚኖር ድርድር የወደብ እድል ቢኖር የወደብ የማግኘት እድል ቢኖር ኢኮኖሚ ቢፈጠን ዞሮ ዞሮ እኛንም ስለሚጠቅም ኢትዮጵያ ውስጥ አንድ እንደ ፌደራል ስቴት ውስጥ ስላለን እሱንም እንደ በጎ ሁኔታ ነው የምናየው። ለእኛም ጥቅሙ እንደሚተርፈን በሰላማዊ ሁኔታ ከተቋጩ ነገሮች ለእኛም ጥቅሙ እንደሚተርፈን እናውቃለንም እንደግፋለንም። ኡመር ሙይዲን ሌላው ከሶማሊያ ሞቃዲሾ አስተያየታቸውን ለአሜሪካ ድምፅ የሰጡ ናቸው። مجرد عمر محدين رنتي اي اي دا دا مهدين ان يجدوا ان يجدوا وان يجدوا ان يجدوا ان يجدوا ሶማሊያና ኢትዮጵያ ያደረጉት ስምምነት ከብዙ አቅጣጫ ሊታይ ይገባዋል። ለምሳሌ የሶማሊያ መንግስት በሶማሊያ የሚገኙ የኢትዮጵያ ወታደሮች ለከፈሉት መስዋዕትነት እውቅና ሰጥተው አመስግነዋል። ግን ደግሞ የሶማሊያ መንግስት የኢትዮጵያ ወታደሮች እስከዚህ ወር መጨረሻ ድረስ ለቀው እንዲወጡ እንደሚፈልግም ተናግረዋል። ስለዚህ የኢትዮጵያ ወታደሮች ይቆያሉ ወይስ ይወጣሉ የሚለው በግልጽ አያስቀምጥም። ስምምነት ላይ በመድረሱ የሶማሊያ መንግስት የአቋም ለውጥ አድርጎ እንደሆነም አያመለክትም። በተጨማሪም ኢትዮጵያ ከሶማሌላንድ ጋር ፈጽመው የነበረውን ስምምነት መሻረዋን አያረጋግጥም። እነዚህ የሶማሊያ መንግስት የዲፕሎማቲክ ቋንቋውን ሊተረጉሙባቸው ከሚገባቸው ነጥቦች ጥቂቶቹ ናቸው። አቶ ሀሰን አብድሪያሊ ደግሞ በአዳማ ከተማ ላይ ያገኘናቸው የባሌ ከተማ ነዋሪ ናቸው። በኢትዮጵያና ሶማሊያ መካከል ስለተደረሰው ስምምነት ጠይቀናቸው ተከታዩ ምላሽ ሰጥተውናል። ሰራ በዚህ ስምምነት ላይ ለመድረሳችን በጣም ጥሩ ደስታ ይሰማኛል። እንዲህ በዲፕሎማሲ ረገድ ተነጋግረን ያሉንን ልዩነቶች መፍታታችን በጣም መልካም ነው። ሰው በጀርባውና ጎረቤቱን ተሞርክዞ ነው ጠዋት ካልጋው የሚነሳው የሚባል የኦሮሞ አባባል አለ እና እኛም ከጎረቤታችን ተነጋግረን ከስምምነት መድረሳችን ይበል የሚያሰኝ ነው። በመቀለ ዩኒቨርሲቲ የዓለም አቀፍ ግንኙነትና ዲፕሎማሲ የሚያስተምሩት ገብረ እግዚአብሔር ሀብቱ በበኩላቸው ስምምነቱ የአፍሪካ ቀንድ ወደ ተጨማሪ ቀውስ እንዳይገባ የሚያግዝ ነው ብለዋል። የሁለቱ ሀገራቶች የሻከረ ግንኙነት ዲፕሎማቲክ ኦፊሳቸውን እስከመዝጋት መዝጋት የደረሱበት ሁኔታ መልሶ ግንኙነታቸው ወደ ተሻለ ሁኔታ እና ዲፕሎማቲክ ግንኙነታቸውን እንደ አዲስ የሚጀምርበት ምዕራፍ ሊከፍት ይችላል። ሁለተኛ ደግሞ ለቀጠናው ከፍተኛ የሆነ ፖዘቲቭ ኢምፕሊኬሽን አለው። ለምን ቢባል አፍሪካ ቀንድ ብዙ ሊያምሱት ወይ ሊያወኩት የሚችሉ ቀጠናዊ የሆኑ ችግሮች፣ እንዲሁም ዓለም አቀፋዊ የሆኑ ችግሮች አሉበት። በዚህ ላይ ሁለት ሀገራቶችን የሚያሳትፍ ጦርነት ሲነሳ ሁለቱ ሀገራቶች ብቻ አይደለም የሚጎዳው፣ ሪጅኑን በቀጥታ ነው የሚጎዳው። የጸጥታ፣ የኢኮኖሚ እንዲሁም የፖለቲካ ሁኔታውን በጣም ስለማያባብስ የአፍሪካ ቀንድን ሊያጋጥሞ ከነበረ ሁል ገብ ችግሮች እና በተለይ የጸጥታ መደፍረስ እና አለመረጋጋት ያስቀረ ነው። የትላንቱ የአንካራ ስምምነት ካሁን በፊት በሶማሊያ ግብጽና የኤርትራ መካከል የተካሄደው የሶስትዮሽ ስምምነት ላይም ተጽዕኖ ሊያሳድር ይችላል ሲሉም ተናግረዋል። ሄኖክ ዮሴፍ የተባለ መቀለ ነዋሪ በበኩሉ በጣም በጥሩ ሁኔታ አይቼዋለሁ ለቀጠናውም የሰላም አጋጣሚ እንደሚሆን ጠብቃለሁ። የኢትዮጵያ መንግስት ከሶማሌላንድ ጋር ያደረጉት ስምምነት ምን ደረጃ ላይ ነው ያለው የሚለውን ነገር ምንም እውቀት የለኝም። እኔ ምን ደረጃ ላይ እንዳለ መጀመሪያ መግለጽ አለበት የኢትዮጵያ መንግስት። የኢትዮጵያ የባህር በር ጥያቄ እኔ እንደ ተገቢ ነው ብዬ ነው የማስበው። ምክንያቱም ኢትዮጵያ ለሚያክል ትልቅ ሀገር የባህር በር ማግኘት አለባት። እስፔሻሊ ደግሞ አሁን ትናንትና ተደርጓል በተባለው ስምምነት በሰላም መልኩ የባህር በር ማግኘት ኢትዮጵያ ጥሩ ነው ብዬ ነው የማስበው እና ኢትዮጵያ የባህር በር የማግኘት መብት ሊኖራት ይገባል። ብታገኝም እኔ ጥሩ ተጠቃሚ እንሆናለን ብዬ ነው። ከሞቃዲሾ አስተያየት የሰጡን ሌላኛው ነዋሪ ደግሞ ሐዋሪ ይባላሉ። ስሜ ሐዋሪ ይባላል። የሞቃዲሾ ነዋሪ ነኝ። ትላንት ማታ በሶማሊያና በኢትዮጵያ መካከል የተደረሰው ስምምነት የሚመሰገን እርምጃ ነው። ምክንያቱም ይህን ጉዳይ እንደ መንግስት ማስተናገዱ አስፈላጊ ነው። ትላንት እንደሚወስዱት ሲናገሩ ነበር። ነገር ግን የባህር በር ስምምነት ላይ መድረስ ስህተት የለውም። የባህር በር ማግኘት፣ ማከራየት፣ ግብር ማስከፈል ዓለም አቀፍ አሰራር ነው። ስለዚህ የሶማሊያ መንግስት ያንን አይነት ስምምነት ከፈጸመ በደስታ እቀበለዋለሁ። ከመቀለ ከተማ ሌላው አስተያየት ሰጪ መሱድ ደስታ የተባሉት ደግሞ በብዙሐን መገናኛዎች ግጭት ቀስቃሽ አስተያየቶች ይሰሙ ስለነበረ አለመግባባቱ ወደ ጦርነት እንዳያመራ ስጋት እንደነበራቸው ገልጸዋል። ትናንትና በተደረገው ስምምነት በጣም ደስ ብለናል። ምክንያቱም እኛ በሰላም ነው የምንፈልገው በሀገራችን ውስጥም፣ በአካባቢያችንም፣ እንዲሁም በአጉራዊ ነገር ሰላም እንዲሆን ነው የምንፈልገው። ስለዚህ የተደረገውን ስምምነት በጣም በጥሩ ነገር ነው የምናየው እና በጣም ደስ ይላል። ባለፈው ዓመት ኢትዮጵያና ሶማሌላንድ ያካሄዱት ስምምነትን በተመለከተም መንግስት በግልጽ አለ ወይም የለም ብሎ ማብራሪያ ሊሰጥ ይገባል ያሉት ደግሞ ሙሉ ብርሃን አባይ የተባሉ ሌላው የመቀለ ከተማ አስተያየት ሰጭ ናቸው። ስምምነት አንካራ ላይ የተፈጸመ ሆነ አይቼዋለሁ። በጣም ጥሩ ነገር ነው። ጥሩ ጅማሬ ነው። ፈልጓዋለን። ምክንያቱም እኛ አንድ የኢትዮጵያ አካል ስለሆንን አንድ ተጎጆዎች እኛም ስለምንሆን ይሄ ነገር ለክልሉ ጥሩ ስላልሆነ ሰላሙን እንቀበለዋለን። በተጨማሪ ግን እዚህ ጋ ከሶማሊያ ላንድ ጋር የነበረው ስምምነት ተሰርዞ ነው ኦር ሳይሰረዝ ነው ሁለቱ ሀገሮች ያን ስምምነት ያደረጉት ይሄንን ያው መንግስት ለህዝቡ ግልጽ ቢያደርገው። በኢትዮጵያና በሶማሊያ መካከል የነበረው ግንኙነት መሻከር የጀመረው ባለፈው አመት ጥር ወር በኢትዮጵያና ሶማሊላንድ መካከል የባህር በር ስምምነት መደረጉን ተከትሎ መሆኑ የሚታወስ ነው። በአሜሪካ ድምፅ ዘጋቢዎች ለጠናቀሩ ዘገባ አስማማየ ነው ዋሽንግተን ዲሲ። አሁን ደግሞ ወደ ተንታኞች እንለፍ። በዚህ በያዝነው ሳምንት በሶማሊያና ኢትዮጵያ መሪዎች መካከል አንካራ ላይ የተፈረመውን ስምምነት የአውሮፓ ህብረት፣ የአፍሪካ ህብረት እንዲሁም ኢጋድ በመልካም ተቀብለውታል። በስምምነቱ መሰረት ሁለቱ ወገኖች አንዱ የሌላውን ግዛትና አንድነት እንዲሁም ሉዓላዊነት ያከብራል። በተጨማሪም ሁለቱ ወገኖች የኢትዮጵያን ባህር በር የማግኘት ጥያቄ በተመለከተ በጋራ እንደሚሰሩበት ተመልክቷል። በሌላ በኩል የአንካራው ስምምነት ከዚህ በፊት ኢትዮጵያና ሶማሌላንድ የተፈራረሙት የመግባቢያ ስምምነት እጣ ፈንታ ምን እንደሚሆን አላመለከተም። ሀሩን ማሩፍ ስምምነቱ በሁለቱ ሀገራት እንዲሁም ከሶማሌላንድ ጋር በተፈራረመው የመግባቢያ ሰነድ ስምምነት ላይ የሚኖረውን አንድምታ በተመለከተ ሁለት ተንታኞችን አነጋግሯል። እንግድ ወልዴ ወደ አማርኛ መልሶታል። የኢትዮጵያው ፕሬዝደንት ታዬ አጽቀስላሴ የውጭ ጉዳይ ሚኒስትር በነበሩበት ወቅት የተጀመረው ንግግር አንካራ ላይ በስምምነት በመቋጨቱ የተሰማቸውን ደስታ ገልጸዋል። በኢትዮጵያና በሶማሊያ ህዝቦች ዘንድ በመላው የአፍሪካ ቀንድ ክልልና ከዛም አልፎ ጠንካራ ቀጠናዊ ትብብር ለመመስረት ትክክለኛ እርምጃ ነው ሲሉ ፕሬዝደንት ታዬ ስምምነቱን ገልጸዋል። የአሜሪካ መንግስትም ስምምነቱን አድንቋል። በአፍሪካ ቀንድ ያለውን ውጥረት ለመቀነስ ወሳኝ እርምጃ ነው ያለው የአሜሪካ መንግስት ጥረቶች በጋራ የጸጥታና የልማት ጉዳዮች ላይ እንዲያተክሩ ያስችላል ብሏል። የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ማቲው ሚለር በኤክስ ማኅበራዊ መድረክ ላይ ባሰፈሩት መልእክት የኢትዮጵያንና የሶማሊያን ሉዓላዊነት በድጋሚ ያረጋግጣል ያሉትን የአንካራው ስምምነት አሜሪካ በመልካም እንደምትቀበለው አስታውቀዋል። በሂደት ላይ ያለውንና ለጋራ ጸጥታና ብልጽግና በመደረግ ላይ ያለውን ትብብር እንደግፋለን፣ ቱርኪን በማስተባበሯ እናመሰግናለን ብለዋል የአሜሪካው የውጭ ጉዳይ ሚኒስቴር ቃል አቀባይ ማቴው ሚለር። እንግሊዝ፣ ጀርመንና ሌሎችም ሀገራት ስምምነቱን በመልካም ተቀብለዋል። የአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመትና የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ዋና ጸሐፊ ወርቅነህ ገበየሁ ቀደም ብለው ባወጡት መግለጫ የአንካራውን ስምምነት አድንቀዋል። የአውሮፓ ህብረት በበኩሉ ስምምነቱ በአፍሪካ ቀንድ የሚታየውን ውጥረት ለማርገብ የጋራ መከባበር መኖሩ አስፈላጊ መሆኑን አመላካች ነው ብሏል። የሶማሊያና የኢትዮጵያ መሪዎች አንዳቸው ለሌላው ሀገር ሉዓላዊነት፣ አንድነት፣ ነጻነትና የግዛት አንድነት እንዲሁም በዓለም አቀፍ ሕግጋት ውስጥ ለሰፈሩት መርሆዎች ያላቸውን ክብርና ቁርጠኝነት በድጋሚ አረጋግጠዋል ሲል አንካራ ላይ የተፈረመው ስምምነት ደንግጓል። ስምምነቱ በኢትዮጵያና በሶማሊያ ድብልቅ ምላሾችን አስተናግዷል። አብዛኞቹ ስምምነቱ ግልጽ አይደለም ሲሉ ይከራከራሉ። ማት ብራይደን በቀጠናው የሚገኙ የአፍሪካ ቀንድ ተንታኝ ናቸው። በኢትዮጵያና ሶማሊያ መካከል የተፈጸመው የአንካራው ድንጋጌ መልካም እርምጃ ነው። ሁለቱ መሪዎች ጠቅላይ ሚኒስትር ዐብይ አህመድ እና ፕሬዚደንት ሐሰን ሼህ መሐመድ ከረጅም ጊዜ በኋላ ሲገናኙ ነው። በልዩነታቸው ላይ በቀጥታ ለመነጋገር መወሰናቸው መልካም ነው። በሁለቱ አገራት መካከል የነበረውን ውጥረት በማርገብ ረገድ ተሳክቶላቸዋል። ነገር ግን የስምምነቱን ፍሬ ነገሮች ከተመለከትን የአንካራው ድንጋጌ ግልጽ አይደለም። አዲስ አስገዳጅ የሆኑ ጉዳዮች የሉትም። ከዚህ በፊት በሁለቱም ወገኖች ሲነገሩ ከነበሩት ነገሮች ውጪ አዲስ ነገር የለውም። ስለዚህ እውነተኛ የሆነ የውጥረት መርገብ ቢኖር እንደው ለማየት ጊዜው ገና ነው። የዚህ ስምምነት ውጤቶች በተጨባጭ ምን እንደሚመስሉ ማየት አለብን። ጉሌድ አህመድ ጃማ በሐርጌሳ ሶማሌላንድ የሚገኙ የህግ ባለሙያና ተንታኝ ናቸው ኩሌድ የአንካራው ስምምነት በሶማሌላንድና በኢትዮጵያ መካከል የተፈረመውን የመግባቢያ ስምምነት እጣ ፋንታ ምን እንደሚሆን አንጠልጥሎ የተወ ነው ባይ ናቸው። ስምምነቱ በሶማሌላንድና በኢትዮጵያ መካከል የተፈረመው የመግባቢያ ስምምነት በእርግጠኝነት ምን እንደሚሆን ግልጽ ያላደረገ ነው። ኢትዮጵያ ለሶማሊያም ሆነ ለሶማሊያ መሻት ያላትን ክብር በአንድ ወገን እንዲሁም በሌላ በኩል የባህር በር ለማግኘት ያላትን ፍላጎት እንዴት አድርጋ ማስታረቅ እንደምትችል ግልጽ አይደለም። ኢትዮጵያ ካላት ቅርበት የተነሳ የባህር በር ያስፈልጋታል። እነዚህ ሁለት ፍላጎቶች የሚጋጩ ይመስላል። ኢትዮጵያ እነዚህን ፍላጎቶች አስታርቃ እንዴት መፍትሄ ማግኘት ትችላለች? አስቸጋሪ ነው። የመግባቢያው ስምምነቱ ዕጣ በእርግጠኝነት ምን እንደሚሆን አይታወቅም። ጉሌድ፣ በተጨማሪም ስምምነቱ አዲስ ለተመረጡት የሶማሌላንድ ፕሬዚደንት አብድራህማን ሞሐመድ አብዱላሂ ኢሮ የመጀመሪያው ፈተና ይሆናል ብለዋል። ን የመግባቢያ ስምምነቱን የፈረሙት ፕሬዚደንት ሙሳ ቢሂ አብዲ በምርጫው በከፍተኛ ድምፅ ተሸንፈዋል። ተቃዋሚው ወደ ስልጣን መጥቷል። አሁን ፕሬዚደንት የሆኑት የተቃዋሚ ቡድን መሪ ሶማሌላንድና ኢትዮጵያ የፈረሙትን የመግባቢያ ስምምነት በተመለከተ የእሳቸውን ሀሳብ ሲገልጹ በጣም ተጠንቅቀው ነው። ስለዚህ አዲሱን ፕሬዝደንት የመግባቢያ ስምምነቱን በተመለከተና አሁን የተፈጠረውን አዲስ ሁኔታ በተመለከተ ያላቸው አቋም ምን እንደሆነ መጠየቅ እጅግ አስፈላጊ ነው። አዲስ የተፈጠረው ሁኔታ የሚያሳየው ኢትዮጵያ ከዚህ በፊት ስታደርግ እንደነበረው የመግባቢያ ስምምነቱን በተመለከተ እየተንቀሳቀሰች አይደለም። ማት ብራይደን በበኩላቸው ኢትዮጵያ ምናልባትም ከስምምነቱ ብዙ ሳታተርፍ አትቀርም ባይ ናቸው። ከዚህ ግልጽ ካልሆነው ድንጋጌ የምናወጣው ነገር ቢኖር የኢትዮጵያ ኃይሎች በአፍሪካ ህብረት ልዑክ ስር በሶማሊያ ሊቀጥሉ የመቻላቸውንና የሶማሊያ ደግሞ የኢትዮጵያ ጦር በልዑክ ውስጥ በመሳተፉ ላይ ያላትን ተቃውሞ መሳቧን ነው። የኢትዮጵያ ጦር በአፍሪካ ህብረት ስር ባይሆን እንኳ ለቆ ላይወጣ ይችላል። ጦሩ በራሱ ውሳኔ እዛው ሊቀር ይችላል። ይህ ደግሞ ለሶማሊያ መንግስት ትልቅ ሽንፈት ነው። ይህ ኢትዮጵያ በሶማሊያ ፈቃደኝነት ጦሯ ሶማሊያ ውስጥ እንዲቆይ የሚያደርግና አንደኛው ወገን ተሸናፊ እንዳይመስል ነገሮችን ለመሸፋፈን የተደረገ ስምምነት ነው። ከዚህ ባለፈ የትኛው ወገን ከስምምነቱ ተጠቃሚ እንደሚሆን ግልጽ አይደለም። በስምምነቱ ዝርዝር ጉዳዮች ላይ እንዲሁም ኢትዮጵያ የባህር በር የማግኘት ጥያቄዋን በተመለከተ ሁለቱ ወገኖች በመጪው የካቲት በቱርክ አመቻችነት በቴክኒካዊ ጉዳዮች ላይ ድርድር እንደሚያደርጉ የአንካራው ድንጋጌ ያመለክታል። ሀሩን ማሩፍ ላዘጋጀው ዘገባ እንግዶሌ ነኝ፣ ዋሽንግተን ዲሲ። አድማጮች የኢትዮጵያና የሶማሊያ ስምምነትን በተመለከተ ያጠናቀርናቸውን ዘገባዎች ነበር ያስደመጥናችሁ። አሁን ደግሞ ወደ ሌላ ርዕሰ ጉዳይ እናልፋለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ ከሰኞ እስከ አርብ በአት ቪኦኤ አማሪክ ፌስቡክ ገጽ ላይ በቀጥታ መከታተል ትችላላችሁ። እንዲሁም በዩቲዩብና ዌብሳይታችን ላይም ይገኛል። አሁን ወደ ተከታዩ ዘገባ እንለፍ። ኢትዮጵያና ኤርትራ ግንኙነታቸው መሻከሩን የሚያመላክቱ ቃላትን መለዋወጥ ጀምረዋል። ከሰሞኑ የኤርትራው ፕሬዚዳንት ስለ ኢትዮጵያ ያደረጉት ንግግርና በኢትዮጵያ በኩል የተሰማው ምላሽ ከፕሪቶሪያው ስምምነት በኋላ የሻከረው የሁለቱ ሀገራት ግንኙነት መቋረጥን የሚያመላክት ነው ሲሉ የቀጠናዊ ጉዳዮች ተንታኝ ተናግረዋል። ኬኔዲ አባተ በዚህ ጉዳይ ላይ ዘገባ አሰናድቷል። ከሰሞኑ ኢትዮጵያና ኤርትራ ግንኙነታቸው ጥላ እያጠላበት መሆኑን የሚያሳብቁ ቃላትን በተለያየ መልኩ መለዋወጥ ጀምረዋል። የኤርትራው ፕሬዝደንት ኢሳያስ አፈወርቂ ከሁለት ሳምንት በፊት ኅዳር 21 ቀን በመንግስታዊው የሀገራቸው ቴሌቪዥን ቀርበው በሰጡት ቃለ ምልልስ ላይ የኢትዮጵያን ህገ መንግስት ከመወረፍ ጀምሮ አሁን እስካለው የኢትዮጵያ ወቅታዊ ሁኔታ አቋማቸውን እና ምልከታቸውን ያብራሩ ሲሆን ህገ መንግስቱ በኢትዮጵያ ላለው ውጥረት መንስኤ ነው ብለዋል። የፕሪቶሪያውን ስምምነት አይመለከተንም ያሉት ፕሬዝደንቱ ስምምነቱ የውጭ ተዋናዮች ውጤት እንደሆነና ይህም በአማራ ክልል ለተቀሰቀሰው ግጭት መንስኤ ስለመሆኑ አብራርተዋል። ከግጭቱ ጋር በተያያዘ የሚቀርቡባቸውን ወቀሳዎች ግን እንደማይቀበሉ ተናግረዋል። በኢትዮጵያ መንግስት ስር ያለው ፋና ብሮድካስቲንግ ኮርፖሬት ደግሞ የራሷ አሮባት በሚል ርዕስ ሰኞ ዕለት በሰራው ዘገባ የኤርትራውን ፕሬዝደንት በኢትዮጵያ ጉዳይ ጣልቃ እየገቡ እንደሚገኙ፣ ኢትዮጵያን እንዲሁም ከግብጽና ከሶማሊያ ጋር በመተባበር ደግሞ ስልጠናውን ለማተራመስ እንደሚሰሩ በተጨማሪም አገራቸውን በአምባገነንነት እያስተዳደሩ እንደሚገኙ በመዘርዘር ከሷቸዋል በዘገባው ህገ መንግስታዊ አስተዳደር የሌላቸው ፕሬዝደንቱ የኢትዮጵያን ህገ መንግስት ሲተቹ ተስተውለዋል ያለው ፋና አምባገነንነትን አጥብቀው የሚወዱት ኢሳያስ ከመሳቢያቸው ስር ሸጉጠው ምርጫንም የህግ የበላይነትንም እምቢኝ እንዳሉ ወንበራቸው ላይ አርጅተዋል ሲል አክሏል። እነዚህን ምልልሶች በተመለከተ ማብራሪያ የሰጡን በአዲስ አበባ ዩኒቨርሲቲ የቀጠናዊ ና አካባቢያዊ ልማት መምህርና ተመራማሪ ዶክተር የሽጥላ ወንድሜነ የሁለቱ መንግስታት ግንኙነት መሻከር የጀመረው ከፕሪቶሪያው ስምምነት በኋላ እንደሆነ ያስረዳሉ። ወቅታዊው ሁኔታ ደግሞ ጠቅላይ ሚኒስትር አብይ አህመድን የኖቤል የሰላም ሽልማት አሸናፊ ያደረጋቸው የሁለቱ ሀገራት የሰላም ስምምነት ማክተሙን የሚያመለክት እንደሆነ አብራርተዋል። ከፕሪቶሪያው ስምምነት በኋላ የፕሪቶሪያ ስምምነት በሁለት ሺ ሀያ ሁለት ነው የተከናወነ ኖቨምበር ሀያ ሁለት ነው። ከዛ በኋላ ሁለቱ ሀገራት ግንኙነት ወደ መሻከር መጥቷል። ምክንያቱም የስምምነቱን አፈጻጸም ላይ ሰምተው ከሆነ አሁንም የኤርትራው ፕሬዚዳንት የፕሪቶሪያው ስምምነት በተፋላሚዎች እጅ ሳይሆን በሌላ አካል እጅ ያለ ነው ብለው ነው በዚህ አሁን በሰጡት ኢንተርቪው ላይ ሲገልጹ ሲጠቅሱ የነበሩት እና ደስተኛ አልነበሩም። በዛ ምክንያት በሁለቱ ሀገራት መካከል ክፍተት እንደተፈጠረ፣ አለመግባባቶች እንደተከሰቱ ሰምተናል። እንግዲህ በዚህ መካከል ደግሞ የኢትዮጵያ ጠቅላይ ሚኒስትር የባህር በር ለማግኘት የቀይ ባህርን አክሰስ የማድረግ መብት ያንን በማንሳት የሰጧቸው ገለጻዎች በሁለቱ ሀገራት መካከል ያለውን ግንኙነት ይበልጥ እንዲሻክር ያደረገ ይመስለኛል። እንግዲህ እኔ አሁን የምረዳው ምንድነው የሰሞኑ በሁለቱ ሀገራት መካከል ያለው ምልልስ ማለት ነው። የሚዲያ ሌላው ምልልስ የሚያሳየው በሁለቱ ሀገራት መካከል የነበረው ግንኙነት እንግዲህ ሙሉ በሙሉ በሚባል መልኩ እንደተ በጥቅምት ወር በአስመራ የተካሄደውን የሶስትዮሽ ጉባኤ ተከትሎ የግብጽ፣ የሶማሊያና የኤርትራ መሪዎች ሶማሊያ ውስጣዊና ውጫዊ ተግዳሮቶቿን መቋቋም እንድትችል ተቋማቶቿን ለማጠናከር በሶስቱ ሀገራት መካከል ያለውን ትብብር ወደ ላቀ ደረጃ ለማድረስ ተስማምተናል ብለው ነበር። ፕሬዚደንት ኢሳያስ በሰሞኑ የሀገራቸው መንግስታዊ ቴሌቪዥን ባደረጉት ቃለ መጠይቅ ላይ በአስመራ የተደረገው ስብሰባ ኢትዮጵያን ኢላማ ያደረገ ነው መባሉን ተቃውመዋል። የሶስትዮሽ ውይይቱ ምንም አይነት አዲስ ጉዳይ የለውም። ስለ ጋራ ጉዳያችንና ስለ ቀጣናችን መረጋጋት ለመወያየት እኛ ግብጽን እንጎበኛለን። የግብጽ ባለስልጣናትም በየጊዜው ይጎበኙናል ነበር ያሉት ፕሬዚደንቱ። እንደ አውሮፓውያን አቆጣጠር በ2002 ዓመተ ምህረት ከመንግስት ስልጣን ከመልቀቃቸው በፊት እንደ ሱዳንና መካከለኛው ምስራቅ ባሉ በርካታ ሀገሮች የኤርትራ አምባሳደር ሆነው ያገለገሉትና አሁን ለንደን የሚገኙት የቀድሞ አምባሳደር አብደላ አደም ለአሜሪካ ድምጽ የትግርኛ ቋንቋ አገልግሎት በሰጡት አስተያየት ቀድሞውንም የነበረው ግንኙነት ዲፕሎማሲያዊ አካሄድ እየተከተል አልነበረም ይላሉ። ከመጀመሪያውም የኤርትራና የኢትዮጵያ ግንኙነት ከ2018 ዓ ም ጀምሮ ተገቢውን ዲፕሎማሲያዊ ሂደት እየተከተል አልነበረም። ሁሉም ጥቅሙም የማስከበር አካሄድ ነው የነበረው። ኢሳያስም አብይም ጥቅማቸውን የማስቀደም አካሄድ ነበር የተከተሉት። በወቅቱ ለሁለቱም የጋራ ጠላት ነው ብለው የሚያምኑትን ህወሓትን ማስወገድ ነበር ፍላጎታቸው። የሁለቱ ሀገራት ጉዳይ ግምት ውስጥ በማስገባት ይህን መሰረት በማድረግ ስትራቴጂክ የሆነ ግንኙነት ለመፍጠር አልነበረም። እንደዛ ቢሆን ኑሮ መጀመሪያ በወሰን ጥያቄ መጀመር ነበረበት። ምክንያቱም ለሀያ ዓመታት ግንኙነት ለማቋረጥ ምክንያት የሆነው የወሰን ጉዳይ ስለነበር ነው። የቀድሞ አምባሳደር አብደላ አክለውም ለሁለቱ መሪዎች ግንኙነት መሻከር ዋናው ምክንያት የፕሪቶሪያው ተኩስን የማቆም የሰላም ስምምነት መፈረም ነው ብለው ያምናሉ። የሁለቱ ሀገራት ግንኙነት መሻከር ግጭት ውስጥ ሊከታቸው ይችላል ወይ በሚል የተጠየቁት የቀድሞ ዲፕሎማት ግርጭት ናይ ኢትዮጵያ ናይ ኤርትራን ናበይ ገፁ እዩ ናብ ውግእ ዶ ከምርሕ ክእል ዝብል ሕቶ የኢትዮጵያና የኤርትራ ግጭት ወዴት ሊያመራ ነው ወደ ውጊያ ሊያመራ ይችላል ወይ የሚል ጥያቄ ብዙዎች የሚጠይቁት ነው። ለእኔ እንደሚመስለኝ በኢሳያስ በኩል ወደ ውጊያ ቢያመራ ብዙ የሚያሳስበው አይደለም። ምክንያቱም የኢትዮጵያ ሁኔታ በደንብ ያውቃል። ኢትዮጵያ አሁን በውስጧ ጥንካሬ የላትም። ውስጣዊ የሆኑ ያልተፈቱ ትላልቅ ጉዳዮች አሉ። የውስጥ ውጊያዎች አሉ። ትግራይንም ደግሞ መጠቀም አይችልም። ምክንያቱ ትግራይ የራሱ የሆነ ልዩነቶች አሉት። ተበታትነዋል። እንደ አንድ ኃይል ሆነው ሊቆሙ የሚያስችል ሁኔታ አለ ለማለት አይቻልም። ትግራይ እርስ በርስ ውጊያ እንዳይነሳ ስጋት አለ። አማራ አለ፣ ኦሮሞ አለ፣ የጦር መሳሪያ ጉዳይ አለ። ስጋት የለም አይደለም የምለው። በብዙ ውስጣዊ ጉዳዮች አብይ ለውጊያ አቅሙ ያነሰ ሆኖ ይታየኛል። በኔ አስተያየት ሁኔታዎቹን በትክክል ስትገመግም የውጭ ውጊያ ውስጥ ለመግባት የሚፈቅድ ውስጣዊ ሁኔታዎች የሉም። ምክንያቱም የውጭ ጠላትን ለመግጠም ውስጣዊ ሁኔታ የመጀመሪያ ጉዳይ ነው። የቀጠናዊና አካባቢያዊ ልማት መምህርና ተመራማሪው ዶክተር የሽጥላ ወንድሜ ነው በሰጡን አስተያየት ደግሞ ኤርትራ ከኢትዮጵያ ነፃነቷን ካገኘችበት ጊዜ ጀምሮ እስካሁን የቀጠለ ነው ያሉት መርህ አልባና ግልጽ ያልሆነ ስምምነት በአገራቱ መካከል ዘላቂ ሰላም እንዳይኖር ማድረጉን አብራርተዋል። ትልቁ ችግር ምንድን ነው? በዚህ በኢትዮጵያና የኤሪትሪያ ግንኙነት ያው ኤሪትሪያ የኢትዮጵያ አካል የነበረች ነች። ከመነሻው ጀምሮ በሁለቱ ሀገራት መካከል ማመን ላይ የተመሰረተ ሁለቱ ሀገራት ግልጽና በመርህ ላይ የተመሰረተ ስምምነት ማድረግ ተስኗቸው በልዩነታቸው ከቀጠሉ ዳፋው ከሁለቱ ሀገራት ባለፈ ቀጠናውንም የሚያሰጋ እንደሆነም አብራርተዋል። ሚኒስትር አብይ አህመድ ጥቅምት 21 ከህዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄዎች ማብራሪያ ሲሰጡ በኢትዮጵያና በኤርትራ መካከል ውጊያ ሊኖር ይችላል በሚል የሚሰጉ አካላት እንዳሉ ጠቅሰው ከኤርትራ የከፋ ነገር ካልመጣ በስተቀር በእኛ ተነሳሽነት በኤርትራውያን ወንድሞቻችን ላይ ምንም ነገር አይፈጸምም ማለታቸው አይዘነጋም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አሁን ወደ መጨረሻው ዝግጅታችን ነው የምናልፈው። በመላ ዓለም ላይ የላቀ የትምህርት ስኬት ያስመዘገቡ ወጣቶች የከፍተኛ ትምህርታቸውን መከታተል ከሚመርጧቸው ሀገራት መካከል አንዷ ዩናይትድ ስቴትስ ናት። ይህንን በተመለከተ ሀብታሙ ስዩም ሰፋ ያለ ዘገባ አለው። ወደዛው እንለልፍ። በየዓመቱ በሺዎች የሚቆጠሩ ተማሪዎች በሰሜን ምስራቅ ዩናይትድ ስቴትስ ውስጥ በሚገኙ ትልቅ ክብር በሚሰጣቸው አይቪሊግ እየተባሉ በሚጠሩ ዩኒቨርሲቲዎች ውስጥ ይማሩ ዘንድ ያመለክታሉ። ከመላ ሀገሪቱ እንዲሁም ከዓለም አቀፍ አመልካቾች ከስምንት ዩኒቨርሲቲዎች የአንዱ ተማሪ የመሆን እድሉን የሚያገኙት ግን ጥቂቱ ብቻ ናቸው። ያን እድል ማግኘት ለአመልካች ተማሪዎችም ሆነ ለቤተሰቦቻቸው የሚሰጠው ኩራት የላቀ ነው። በየል ዩኒቨርሲቲ ውስጥ ተማሪ የሆነችው ሄልዳና ጥበቡ ያን ቅጽበት ዛሬም አትረሰውም። በእጅጉ የሚያስደንቅ ቅጽበት ነበር። ይል ሳለሞ የቆየሁት ትምህርት ቤት ስለነበር አስቀድሜ ነበር ያመለከትኩት። በቀደመው ውሳኔ መሰረት ሳይቀበሉኝ ሲቀሩ ግን ማመልከቻዬ ወደ መደበኛው የቅበላ ሂደት ተዘዋወረ። ሕልሜ ላይሳካ እንደሚችል ማሰብ፣ የኋላ ኋላ ደግሞ ተቀባይነት ማግኘት ማወቅ በእጅጉ ስሜት ውስጥ የሚከት ነበር። የምስራቹን በምሰማበት ወቅት ከአባቴ ጋር የተለያዩ ኮሌጆችን እየጎበኘን ነበር። አንዲት ጠባብ ክፍል አግኝቼ ላፕቶፔን ከፍቼ ኢሜሉን ስመለከት ግን ማመን አቃተኝ። ከሌሎች ሰዎች ጋር ወደ ነበረው አባቴ ሮጥኩና ወደ ጆሮ ተጠግቼ የልገባሁ ተቀበሉኝ አልኩት። ፊቱ ዛሬም ድረስ አይረሳኝም። ለማመን ከብዶት ነበር። በመቀጠል እናቴንና የተቀረውን ቤተሰቦቼን ደወልኩላቸው። ሁሉም ይዘፍኑና ይጨፍሩ ነበር። መቼም መቼም የማልረሳው አስገራሚ ጊዜ ነበር። ከዩናይትድ ስቴትስ በሺዎች ኪሎ ሜትሮች ርቃ በምትገኘው ኢትዮጵያ የዩኒቨርሲቲ ለመቀላቀል እድሉን ካገኙት መካከል አንዷ መርአት ሰማናት። መርአት ለቅበላ የሚያበቁ መረጃዎችና መደላድሎች ብዙም በሌሉበት ሁኔታ ውስጥ ሆና ዩኒቨርሲቲውን ለመቀላቀል ስታመለክት እድሉን ስለማግኘቷ እርግጠኛ አልነበረችም። የሚነግረንም ሰው የለም እንደዚያ አይነት ኦፖርቹኒቲ እንዳለ እናረፍዶ ነው ብዙ ጊዜ የምናውቀው ለዛ በጣም ዝም ብዬ እድሌን ለመሞከር ያክል ነበረ አፕላይ ያደረግኩት። ከዛ አፕላይ ካደረግኩኝ በኋላ በጣም እንደውም በጣም ወድጀው ትምህርት ቤቱን ስለነበረ እንትን ዲሲዥን ሌተር ሲደርሰኝ ራሱ ማየት አልፈለግኩም ነበረ። ስለዛ ሳልከፍተው ነው የቆዩቶን ውስጥ አይ፣ ገስ ሶስት ሳምንት ነገር ቆይቻለሁ፣ አልከፍተው በጣም መክፈት አቅቶኝ ማለት ነው። እና በስተመጨረሻ ከከፈትኩት በኋላ በጣም ነው የደነገጥኩት። በቀጥታ እንደውም ጥቁር አንበሳ ነበርኩኝ፣ የህክምና ነበር የደረሰኝ። ኢትዮጵያ ባለውበት ሰዓት ማለት ነው፣ ወደዚህ ከመምጣት በፊት። እና እዛ ቁጭ ብዬ ነው ለአባትና ለእናት ደውዬ ነገርኳቸው። በጣም ተደሰቱ። በጣም ጥሩ ነበረ። ሁለቱ ወጣት ሴቶች በአሁኑ ሰዓት በዩኒቨርሲቲ ውስጥ ወደ ህክምና ትምህርት የሚያሻግሯቸው ትምህርቶችን እየተከታተሉ ይገኛሉ። ዝነኛ በሆነው የዩኒቨርሲቲ ውስጥ የሚሰጠው ትምህርት ከፍተኛ ትጋትና የመንፈስ ጥንካሬ የሚሻ እንደሆነም ይናገራሉ። የባዮ ሞለኪላር ትምህርት ክፍል ሁለተኛ መተማሪ ለሆነችው ሄልዳና ዩኒቨርሲቲውን በተቀላቀለች ማግስት ፈታኝ የሆነባትን ነገር እንዴት አስረዳለች። በተለይ በየል የመጀመሪያ ዓመት ቆይታዬ ብዙ አቅም ያላቸውና በተፎካካሪ ግለሰቦች መከበቤ ጫና ፈጥሮብኝ ነበር። በየል እንደ ሌሎች የአይቪ ሊግ ትምህርት ቤቶች እጅግ የተከረረ ፉክክር ባይኖርም ብዙዎቻችን የድኅረ ምረቃ ትምህርትን አላማ ስላደረግን የአካዳሚክ ደረጃችንን ለማላቅ ጠንካራ ተነሳሽነት አለን። ከዚህ ነባራዊ ሁኔታ ጋር ለመላመድ ፈታኝ ነበር። ምጡቅ አስተሳሰብ ባላቸው እኩዮቼ መከበቤን ተከትሎ በራሴ ለመተማመን ከብዶኝ ነበር። ጠበቅ ያለው የትምህርት አሰጣጥ በራሴ እስክጠራጠር የል ውስጥ ባለኝ ስፍራ ላይ ጥያቄ እንዳነሳ እስከ ማድረግ የደረሰ ጫናም አሳድሮብኛል። በጊዜያት ውስጥ ግን እነዚህን ስሜቶች ለማሸነፍ ችያለሁ። ከፍተኛ ፈተና ነበር። የሞለኪላር ባዮፊዚክስና ባዮኬሚስትሪ ትምህርት ሶስተኛ ዓመት ተማሪ የሆነችው ምርአት በበኩሏ የጊዜ አጠቃቀምና ትምህርቱ የሚሰጥበት ሂደት ትውልዳ ካደገችበት ሀገር ጋር ባለው ልዩነት ምክንያት የእንግድነት ስሜት ተሰምቷት እንደነበረም ትናገራለች። አሰጣጡ በጣም ጥሩ ነው። ብዙ ጊዜ አሁን ከኢትዮጵያ በተለይ የሚለየው ነገር አስተማሪ እና ተማሪ ኢንተራክሽኑ በጣም ኢትዮጵያ በጣም ትንሽ ነው። ብዙ ጊዜ አስተምረው ነው የሚወጡት። ያን ያክል ጥሩ የሆነ ግንኙነት አትፈጥርም ከአስተማሪ ጋር። እዚህ ግን በጣም እንደ ቤተሰብ ናቸው። ያግዙሃል። የራሳቸው የሆኑ ሰዓቶች ያመቻቹልሃል አንተን ለመርዳት ማለት ነው። በጣም ጥሩ አስተማሪዎች ነው ያሉት። ነገር ግን አንድ ትምህርቱ ላይ ያለኝ የተወሰነ ቅሬታ እዚህ ያሉት አስተማሪዎች ፕሮፌሰሮች ናቸው። ሞር ፎከሳቸው ወደ ሪሰርች ነው፣ የሚሰሩትን ሪሰርች ነው የሚወዱት። ስለ ሪሰርች ታወራቸው በቃ ሙሉ ቀን አይደብቻቸውም፣ እና ትንሽ ያ ነገር አንዳንዴ ሞር ከአስተማሪነት ሚናቸው ላይ ትንሽ ይቀንስባቸዋል። ለዛ ሞር ፎከስ አድርገው ላይክ ማስተማሩ እንደ ጎን ለጎን የሚታይ ስራ ነው እንጂ ሜን ስራቸው አይደለም። ጀስት ፕሮፌሰርነቱንም ለማግኘትም የሚያደርጉት ነገር ስለሆነ ማለት ነው። ግን ኢትዮጵያ ግን በጣም ጠንካራ አስተማሪዎች አሉ። ስራቸው ያ ነው። ለዛ በጣም ተደስተው ጓግተው ነው የሚያስተምሩት። በተጨማሪም ደግሞ አሁን በጣም በንትንም እንቀራረባለን ብዙ ጊዜ በእድሜም ሆነ በትምህርት ስታተስ ሞስትሊ እኔ ኔጌቲቭ ነው ብዬ አላስብም። ግን ማይ ቢ ኮንትሮቨርሺያል፣ ግን ማስተርሶች ምናምን ናቸው የሚያስተምሩን ማስተርስ ወር ዲግሪ አለው ሰው እና ያ ነገር ጥሩ ነው ብዬ አስባለሁ። ምክንያቱም ትምህርቱን በንበኛ መልኩ ለመመጠን በጣም ቀላል ነው። እንደዛ ሲሆን ፕሮፌሰሮች በጣም ብሮድ እውቀት ስላላቸው ሌላ ነገር ሲያወሩ ምናምን የሆነ አንዳንዴ ሳት ያደርጋሉ ከማስተማር ሂደት ላይ ያስተዋልኩት ነገር እሱ ነው። እንደ ምርዓት ያሉ በተለይ ከኢትዮጵያ ወደ ዩናይትድ ስቴትስ የሚመጡ ተማሪዎች ከሀገሬው ባህል ጋር ለመግባባት ጊዜ ሊፈጅባቸው ይችላል። ምርዓት ለትምህርት የመጣችበትን ሀገር ባህል ፈጥኖ በመረዳትና በማክበር ቆይታዋን የተሻለ ለማድረግ እንደቻለች ትናገራለች። ዩናይትድ ስቴትስ ውስጥ ያደገችው ሄልዳና በበኩሏ ከኢትዮጵያዊ ማንነቷ ጋር የበለጠ ለመቀራረብ እድል ያገኘችው የል ዩኒቨርሲቲን ከተቀላቀለች በኋላ እንደሆነ ታስታውሳለች በማመለክትበት ጊዜ ደጋፊ ማህበረሰብ ማግኘት ለእኔ ወሳኝ ነበር አርካንሳስ ውስጥ ሳድግ ከባህሌ ጋር የነበረኝ ቁርኝት የተወሰነ ስለነበር ከማንነቴ ውስጥ ግዙፉ ክፍል እንደጎደለ ይሰማኝ ነበር በየል ዩኒቨርሲቲ የሚገኘው የኢትዮጵያ ተማሪዎች ማህበር ባለፉት ሁለት ዓመታት ውስጥ ለእኔ ግሩም ማህበረሰብ ሆኖልኛል። ከሌሎች ትምህርት ቤቶች ጋር ሲወዳደር አባላቱ አነስተኛ ቢሆኑም በዚህ ሀገር የተወለዱና ዓለም አቀፍ የኢትዮጵያና ኤርትራ መሰረት ያላቸውን ተማሪዎች አካቷል። የባህላዊ ምግብ ማብሰል ውድድርን፣ የአዲስ ዓመት በዓልን የመሳሰሉ የተለያዩ ዝግጅቶችን እናዘጋጃለን። በኢትዮጵያውያን ባህላዊ ውዝዋዜ ላይ የሚያተኩር ደስታ የተባለ የውዝዋዜ ቡድንም አለን። በዚህ ቡድን አማካኝነት የተለያዩ ብሔረሰቦችን ጭፈራ ተምሬያለሁ። ብዙ ጓደኞቼ እኔን ለማገዝ በአማርኛ ስለሚያናግሩኝ አማርኛዬንም ቀስ በቀስ አሻሽ እያለሁ ዬል ዩኒቨርሲቲን የመሰሉ የሚቀበሏቸው ተማሪዎች እጅግ ጥቂት በሆኑባቸው የትምህርት ተቋማት ውስጥ ተቀባይነትን ለማግኘት ጥብቅ የማጣሪያ ሂደትን ማለፍ ይጠይቃል። ለመሆኑ መሰል የትምህርት ተቋማትን መቀላቀል የሚሹ ወጣቶች ምን ሊያደርጉ ይገባል? ምርዓት ሰማህ፣ በመጀመሪያ ያው ትንሽ ያስቸግራል፣ እውነት ነው ግን ትምህርት ቤቱም ማህበረሰቡም ብዙ ጊዜ እንደዚህ አይነት ኦፖርቹኒቲዎች እንዳሉ አያሳውቁም። ለዛ በተቻለ አቅም ከውጭ እንደዚህ አይነት ነገር ፍላጎት የሚኖርን ከሆነ ጉግልም አሁን በጣም የተስፋፋ ነገር ነው። በደንብ ሰርች ማድረግ ዩኒቨርሲቲዎቹን፣ ማወቅ ምን አይነት ነገር እንደሚፈልጉ ምን አይነት ሚሽን እንዳላቸው፣ ምን አይነት ኮር ቫሊዩ እንዳላቸው መረዳት እና እነዚህ አይነት ነገሮችን ሞር አፕላይ በሚያደርጉበት ጊዜ እንዲጠቀሟቸው ማድረግ ነው የመጀመሪያው ነገር። ሁለተኛው ደግሞ እርዳታ መጠየቅ ምንም ማለት ያው ትንሽ ይከብዳል እንደ ኢትዮጵያውያኖች። ግን አንድ ሰው የምትፈልግበት ደረጃ ጋር ካለ እና እንደ አጋጣሚ የሆነ ከዛ ሰው ጋር ኮኔክት የምታደርግበት እድል ከተፈጠረ ኢቨን ባይፈጠር ራሱ ኮኔክሽኑን ለመፍጠር መሞከር በጣም ኢምፖርታንት ነው ብዬ አስባለሁ። እኔ አሁን በጣም ብዙ ተማሪዎች በዚህ አጋጣሚ ሪቻውት ያደርጉኛል። ድሮም መማርበት የነበረበት ቦታም ሊሆን ይችላል፣ ከዛም ውጭ ሊሆን ይችላል። በአብዛኛው አዲስ አበባ ውስጥ ያሉ ተማሪዎች በተለይ ሪቻት ያደርጉኛል ስለ እንደዚህ አይነት ነገር እና ማንም ሰው እኔም ተረድቼ ነው እዚህ የደረስኩት። ሰው መርዳቱን እፈልገዋለሁ። ለዛ ሰው ሁሉ ጥሩ ኦፕን የሆነ ማይንድ አለው ነው ማስበው። ለዛ ሁሌም ቢሆን እርዳታ መጠየቁ ጥሩ ነው። ሲቀጥል ደግሞ ዩቲብ በጣም አሁን ኢሴ ምናምን ሲጻፍ በጣም የሚቸገሩት ተማሪዎች ያው የጽህፈት ክህሎታቸው ላይ ነው። ያው በሌላም ቋንቋ በእንግሊዝኛም ስለሆነ አፕሊኬሽኑ የሚሆነው ትንሽ ይቸገራሉ። እና ያንን ያንን ነገር ለማዳበር ዩቲብ ቪዲዮዎች ላይ ፍሪ የሰሩትን ሰዎች ከዚህ በፊት ያጋራሉ የጻፏቸውን ኢሴዎች እና እነሱን ነገሮች በጣም መጠቀም እነሱን ፕላትፎርሞች ሞር ወደዛ ጊር ፎከስ እንዲያደርግ ማረቅ ኤልዳና በበኩሏ አመልካቾች ወደ ዩኒቨርስቲው በሚልኩት ማመልከቻ ውስጥ ሊያካትቱት ስለሚገባው ጉዳይ ቀጣዩን ታክላለች። ለዚህም ሆነ ለሌሎች የአይቪ ሊግ ዩኒቨርሲቲዎች የሚያመለክቱ በሚሊዮኖች የሚቆጠሩ ሰዎች ተመሳሳይ ታሪኮችን ይልካሉ። እኔ ግን የእያንዳንዱን ሰው ታሪክ ልዩ የሚያደርጉ መለያ ባህሪያት አሉ ብዬ አምናለሁ። የማመልከቻ ሀተታይን በምጽፍበት ጊዜ ልዩ በሚያደርገኝ ነጥብ ላይ ነበር ያተኮርኩት። አንድ የቤተሰቤ አባል በእያንዳንዱ ትንሽ ነገር ውስጥ ልዩ የሚያደርጉ ጉዳዮች እንዳሉ አስታውሶኛል። ለምሳሌ በአስራዎቹ ዕድሜ ውስጥ ከቤተሰቦቼ ጋር ከስፍራ ስፍራ በመዘዋወር ኖሬ ነበር። መጀመሪያ ላይ ይህን እንደተለመደ ተሞክሮ ቆጥሬው ነበር። ነገር ግን ይህ ሁኔታ ለሌሎች ትምህርት ቤት ስርዓቶች ራሴን በማደራጀትና ለትምህርት ቅድሚያ በመስጠት ረገድ ምን አይነት ተጽዕኖ እንዳሳደረብኝ ማጋራት በመቻሌ ከሌሎች አመልካቾች ጎልቼ እንደወጣ ረድቶኛል። ሁለቱም የየል ዩኒቨርሲቲ ተማሪዎች የጀመሯቸውን ትምህርቶች በብቃት በማጠናቀቅ የሕክምና ትምህርታቸውን ለመቀጠል ህልም ሰንቀዋል። ታታሪነትና ለሚገጥሙ መሰናክሎች እጅ ያለመስጠት ከፍተኛ ፉክክር ባለባቸው የአሜሪካ የትምህርት ተቋማት ውስጥም ለመልካም ደረጃ የሚያደርሱ ለመሆናቸው የሁለቱ ወጣቶች ልምድ አስተዋሽ ይመስላል። ለአሜሪካ ድምፅ ሀብታሙ ስዩም Washington, D.C.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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን፣ ወይም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202255505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ፕሮግራሙን ያቀናበረልን ንጉሱ ታምሬ ነው። ያስተናገድኳችሁ ደግሞ ጽዮን ግርማኔ። በነገው ምሽት የመስታወት ዝግጅታችን እንጠብቃችኋለን። ለዛሬው ሰላም፣ በደህና እደሩ።